ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ መስከረም 3 2010 ዓ ም ፕሮግራማችን ተጀመረ። አዲስ አበባ ውስጥ በሰንደቅ ዓላማ ምክንያት ግጭት ተፈጥሯል። እንግዲህ የኢትዮጵያ ችግር ሆኖ ለፖሊስ ፈተና ሆኖ ነው ትናንት በተለይ ዛሬ የዋለው እና በብዙ ቦታዎች ላይ መግቢያ ከኦሮሚያ አዲስ አበባ በሚያስቡ ቦታዎች ለብዙ ወጣቶች መጠው ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም፣ አትፈቅሉም አይነት ግጭቶች ነበሩ እና ፖሊስ ይህን ለመገናገል ፍርቱ ጥረት ነት ያደርግ ነው ዛሬ የዋለ ዘይኑ ጀማል ናቸው የፌዴራል ፖሊስ ኮሚሽን ኮሚሽነሩ። ጠቅላይ ሚኒስትር አብይ አህመድም ይሄ መለያየትን የሚሹ ወገኖች ፍላጎት ነው ማለታቸው ተጠቅሷል። ዝርዝሩ በለቱ አብይ ርዕስ ይቀርባል። ሌሎች ወቅታዊ ቅንብሮችም በዛሬው ፕሮግራም ተካተዋል። አብራችሁን አምሹ። ጤና ይስጥልን፣ አድማጮች እንደምናምሽታችኋል። የሐሙስ መስከረም 3 2011 ዓ.ም ፕሮግራማችን ይዘን ቀርበናል። ቅድም 2010 አልኩ መሰለኝ። የምናስተናግዳችሁ ደግሞ አዲሱ አበበና ቆንጂታ ይነን። መልካም ምሽት። አሁን ወደ የዓለም ዜናው ነባብ እናልፋለን። ቀደም ሲል እንደገለጽነው ነው። አዲስ አበባ ውስጥ በባንዲራ ጉዳይ ትናንትናና ዛሬ ግጭት መፈጠሩን ነዋሪዎችና ፖሊስ አስታውቀዋል። ግጭቱ የተቀሰቀሰው ለኦሮሞ ነጻነት ግንባር ኦነግ አመራሮችን አቀባበል ለማድረግ ዝግጅት በሚያደርጉ ወጣቶችና በሰንደቅ ዓላማ አሰቃቀልና አቀባብ ላይ በተቃወሙ ወጣቶች መካከል መሆኑን ከሁለቱም ወገን ያገኘነው መረጃ ያስረዳል። በግጭቱ አንድ ሰው በድንጋይ ተመቶ ሕይወቱ ማለፉን ፖሊስ አረጋግጧል። ኦነግ በድርጊቱ ማዘኑን ገልጦ የተጀመረው ለውጥ ጥላሸት እንዳይቀባ መቻቻል መኖር አለበት ብሏል። የሰንደቅ ዓላማውን ጉዳይ የበለጠ የሚያከሩት ከሚመጡት ፓርቲዎች በላይ መለያየቱን የሚፈልጉ ኃይሎች ናቸው ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። እንዳል ነው ዝርዝሩ በዕለቱ አብይ ርዕስ በስፋት ይቀርባል። ኢትዮጵያ ውስጥ እየተካሄዱ ያሉ ከዚህ ቀደም ታይተው ያልታወቁ ለውጦችን ተከትሎ ዩናይትድ ስቴትስ ከኢትዮጵያ ጋር ያሏትን ግንኙነቶች ማጠናከር አለባት ሲሉ አንድ ከፍተኛ አሜሪካዊ ዲፕሎማት አስገንዝበዋል። የዩናይትድ ስቴትስ ሕግ አርቃቂዎችና ዲፕሎማቶች የኢትዮጵያን ለውጦች እያወደሱ ሲሆን አንዳንድ ግዙፍ የሀገሪቱ ችግሮች ግን ገና እንዳልተወገዱ ያስረዳሉ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲሱ የአፍሪቃ ጉዳዮች ረዳት ሚኒስትር ቲቦር ናዥ ትናንት ለኮንግረሱ በሰጡት የምስክርነት ቃል ኢትዮጵያ ለምታካሂደው ታሪካዊ ለውጦች አድናቆት ይገባታል ብለዋል። ዝርዝሩን ዘገባ በምሽቱ አብይ ርዕስ እናቀርባለን። በተዛመደ ዜና ለሀያ አመታት በጸበኝነት ያሳለፉት ኢትዮጵያና ኤርትራ እርቀ ሰላም መፍጠራቸው አስደስቶናል ያሉት የዩናይትድ ስቴትሱ ከፍተኛው የአፍሪካ ጉዳይ ዲፕሎማት፣ ይሁን እንጂ ኤርትራ የሰብአዊ መብት ሬኮርዷ የፈጠረው ስጋት ከዋሽንግተን ጋር ትብብር እንዳትመሰርት እንቅፋት ሆኗል ሲሉ ተናግረዋል። የኢትዮጵያና የኤርትራ መሪዎች ከትናንትና በስቲያ ማክሰኞ ከ20 ዓመታት በኋላ ለመጀመሪያ ጊዜ የሁለቱን ሀገሮች የድንበር ማቋረጫ ኬላዎች መክፈታቸው የክልሉን ውጥረት እንደሚያረግብ ያለውን ተስፋ አጠናክሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናዥ በምክር ቤቱ ምስክር ሰሚ ሸንጎ ላይ ባሰሙት ንግግር ሀገራቸው በቅርብ ወራት ኤርትራን ቀርባ እያነጋገረች ነው። ይሁን እንጂ የተባበሩት መንግስታት ድርጅት የጣለባትን ቀባ መነሳት ጉዳይ ላይ ከወዲሁ መናገር ወቅቱ አይደለም ማለታቸውን ሮይተርስ ጠቅሷል። ይህንን የተመለከተውን ዝርዝር ዘገባ ደግሞ በነገው ምሽት ይሆናል ይዘን የምንቀርበው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ዛሬ በግብፅ የውጭ ጉዳይ ሚኒስትር ሳሜህ ሱክሪ የተመራውን የልኡካን ቡድን ተቀብለው አነጋገሩ። የውጭ ጉዳይ ሚኒስትሩ ከግብፁ ፕሬዝዳንት አብድልፋታህ ኤልሲሲ የተላካውን ደብዳቤም ለአቶ ኢሳያስ አቅርበዋል። የኤርትራ ፕሬዝዳንትና የግብፅ ልኡካን ያደረጉት ውይይት በሁለቱ አገሮች ግንኙነትና በአፍሪካ ቀንድ በሰሞኑ በተከናወኑ አዎንታዊ እርምጃዎች ላይ ያተኮረ እንደነበርም ተገልጧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከባድ ዝናብ አዝላ ከውቅያኖስ የተነሳችው ሃሪኬን ፍሎሬንስ ወደ ዩናይትድ ስቴትስ ምስራቃዊ ግዛቶች እየተቃረበች ነው። ውቅያኖስ ዳርቻ ባሉት የሰሜን ካሮላይና አካባቢዎች ዶፍ ማውረድ ጀምራለች። ከባድ ዝናባማዋ ማዕበል ፈጥና እንደማታባራ እና መጠነ ሰፊ ውድመት እንደምታስከትል ነው የተተነበየው። ማዕበሉ የሚወነጨፍበት ፍጥነት ረገብ እያለ ነው ቢባልም ከባድ መጥለቅለቅና የወንዞች ሙላት እንደሚያስከትል የአየር ሁኔታ ትንበያ አዋቂዎች እያስጠነቀቁ ናቸው። በአሁኑ ጊዜ ማዕበሉ በሰዓት 175 ኪሎ ሜትር ፍጥነት ይዞ እየነጎደ ነው። የፌዴራሉ የአጣዳፊ አደጋዎች አስተዳደር ፊማ ኃላፊ ቦሮክ ሎንግ፣ ፍሎረንስ ቀደም ብላ ከምትወነጨፍበት ደረጃ ጋብ ብላለች፣ ይሁን እንጂ ደረጃ ሁለት ላይ ነው ስለተባለ እንዳትዘናጉ ኋላ አይሆንም ብለው አስጠንቅቀዋል። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ፖርቶሪኮ ደሴትን በደበደበው ከባድ ዝናባማ ማዕበል የሞቱት ሰዎች ቁጥር ወደ ሶስት ሺህ እንደሚጠጋ በአንድ ምሁራዊ ጥናት የተደረሰውን ድምዳሜ ዲሞክራቶች እኔን ለማሳጣት ብለው የሚያደርጉት ነው በማለት ውድቅ አድርገዋል። የጆርጅ ዋሽንግተን ዩኒቨርሲቲ ባካሄደው ጥናት የወጣው ሪፖርት እንደሚለው ከሞቱት ውስጥ እጅግ የሚበዙት በእለቱ በደሴቲቱ ላይ በወረደው ዝናብና ንፋስ ምክንያት እንደሆነ ገልጸዋል። ቀደም ብሎ 64 ሰው ነው የሞተው ነበር የተባለው። እስራኤል በጋዛ ላይ የጣለችው ለአስር ዓመታት የዘለቀ የእንቅስቃሴ ክልከላ ከቀጠለ በመጪዎቹ ሁለት ዓመታት ውስጥ በሰርጡ ለሰው መኖሪያነት ብቃት የማይኖረው እንደሚሆን ዛሬ የወጣ የተባበሩት መንግስታት ድርጅት ሪፖርት አስጠንቅቋል። አሁን ያለው ሁኔታ የጋዛ መጣኔ ሀብት እንዳያድግ አግዶታል ሲል የመንግስታቱ ድርጅት የንግድና የልማት ጉባኤ አሳስቧል። ሊሳ ሽላይን ከጄኔቫ ዘገባ ልካልናለች። ሰሎሞን አባተ ያቀርበዋል በኃይል ተይዟል ሲል የመንግስታቱ ድርጅት ሪፖርት በሚገልጸው የፍልስጤማውያኑ ግዛት ውስጥ የሥራ አጥነቱ መጠን 27 ከመቶ መድረሱን ይናገርና በዓለም እጅግ ግዙፉ መጠን እንደሆነም አክሎ ይጠቁማል። በተለይ ሴቶችና ወጣቶች ናቸው የዚህ ጉዳት ተጋላጮችና ተጠቂዎች በሪፖርቱ መሠረት ዩንክታድ በሚል ምህጻር የሚታወቀው የተባበሩት መንግስታት የንግድና የልማት ጉባኤ የፍልስጤማውያኑ ድጋፍ ወይም እርዳታ አስተባባሪ ማህሙድ ኤልከፊፍ እንደሚሉት እየላሸቀ ባለው የምጣኔ ሀብት አቋም ክፉኛ የተጎዳው የግብርናው ዘርፍ ነው። ጋዛ ውስጥ የግብርናው ዘርፍ ከ35 እስከ 45 ከመቶ በሚሆን መጠን ማሽቆልቆሉን የሚጠቁም ሪፖርት አለ። የግብርናው ዘርፍ ደግሞ በመሰረቱ ሥራ አጥነትን የመቀነስ አቅም ያለው የምጣኔ ሀብቱ ንጣፍ ነው። ጋዛና ዌስት ባንክ ውስጥ ለምጣኔ ሀብቱ ማሽቆልቆል ዋና ሰበብ ሆነው በመንግስታቱ ድርጅት ሪፖርት ውስጥ የተጠቀሱት ፍልስጤማውያኑ ወደ እስራኤል እየዘለቁ መስራት እንዳይችሉ አድርጓቸዋል ያሉት የእስራኤል የእንቅስቃሴ ክልከላና የለጋሾች እርዳታ በከፍተኛ መጠን መቀነስ ናቸው። ጋዛ ውስጥ የኑሮው ደረጃና ሁኔታ ፈጥኖ እየተበላሸ መሆኑን የጠቆመው ሪፖርት በግዛቲቱ ውስጥ ለረጅም ጊዜ የዘለቀው የኤሌክትሪክ ኃይል ቀውስና የመጠጥ ውሃ የበረታ እጥረት መሰረታዊ ችግሮች መሆናቸውን አመልክቷል። ሁኔታው ሊኖር በት የማይቻል ነው ብለውታል የዩንክታድ ምክትል ዋና ጸሐፊ ኤሊዛቤል ዱራን ኢትስ አንሰስተይነብል ቢኮስ ኤሌክትሪሲቲ ሊኖርበት የማይቻል የሆነባቸው ምክንያቶች በኤሌክትሪክ ኃይል፣ በውሃ፣ በድህነቱ ነው። ወጣቶችና ሴቶች ባህላዊ የልማት ሂደቶችን ጨምሮ በማህበራዊ እድገት ጉዞ ውስጥ ፈጽሞ ተረስተዋል። ምንም እንኳ ሁኔታው አዲስ ባይሆንም ተስፋ አይታየኝም። እኔ አዲስ ባይሆንም በየአመቱ በጥቂት በጥቂቱ እየባሰበት ሄዷል። ዘላቂ የሆነ ማንሰራራትን ጋዛና ዌስት ባንክ ውስጥ ለመመለስ የሚቻለው እስራኤል የእንቅስቃሴ እገዳዋን ካነሳችና ሁለቱ ግዛቶች ተመልሰው ከተዋሃዱ መሆኑን ዩንክታድ መክሯል። በፍልስጤም ንግድና መዋዕለ ነዋይ ላይ የተጣለው የእስራኤል ማዕቀብ ከተነሳ በዚያ እርምጃ ብቻ የጋዛ ምጣኔ ሀብት እስከ አስር ከመቶ በሚደርስ መጠን ሊያድግ እንደሚችልም ሪፖርቱ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በአሳለፍነው ግንቦት ወር ነበር ከኬንያ ወጣቶች አገልግሎት ቢሮ ዘጠና ሚሊዮን የአሜሪካን ዶላር የህዝብ ገንዘብ መጥፋቱ የተነገረው በቢሮው ምዝበራ ሲፈጸም የሁለተኛ ጊዜ ሲሆን የኬንያ አቃቢ ህግ ጉዳዩን ወደ መመርመር ከገባ በኋላ ከምዝበራው ጋር ግንኙነት አላቸው ያላቸውን አርባ ስምንት ሰዎች በጊዜው በቁጥጥር ስር ውሎ ክስ እንድመሰረትባቸው አድርገዋል። የኬንያ ማይከላዊ ባንክ የህዝብን ገንዘብ በመሰወር ተባብረዋል ባላቸው አስር ባንኮች ላይ ምርመራ መጀመሩንም ወዲያው ነበር ያሳወቀው። ትላንት ይፋ ባደረገው ዘገባ የኬንያ ማይከላዊ ባንክ ከአስሩ አምስት ባንኮች በህገወጥ የህዝብን ገንዘብ በማዘዋበር እንደተሳተፉ ማረጋገጡን አስታውቀዋል። የኬንያ ማዕከላዊ ባንክ እንደገለጸው የኬንያ ቅርንጫፍ ስታንዳርድ ቻርተርድ፣ ኢኩዊቲ ባንክ፣ የኬንያ ንግድ ባንክ፣ ኮኦፕሬቲቭ ባንክ ና ዳይመንድ ትረስት ባንክ የተባሉ ባንኮች ናቸው ወንጀል የተገኘባቸው። የገንዘብ ተቋሞቹ የፈጸሙት ወንጀል ትልቅ የገንዘብ ዝውውርን አለመቆጣጠር፣ የደንበኞች ክትትል ማላላት ና አጠራጣሪ የገንዘብ ዝውውርን በጊዜ ለማዕከላዊ ባንክ ሪፖርት ባለማድረግ ነው ሲል ባንኩ አስረድተው፣ ሁሉንም ባንኮች በአጠቃላይ ወደ 38 ሚሊዮን የአሜሪካን ዶላር እንደቀጣቸው አስታውቀዋል። በትላንቱ መግለጫው የኬንያ ማዕከላዊ ባንክ በባንኮች ላይ እያደረገ ያለውን ምርመራ ሁለተኛ ዙር እንደሚቀጥልም ነው ያስታወቀው። በ90 ሚሊዮን ዶላር የህዝብ ገንዘብ ምዝበራ ተሳትፏል የተባሉ 48 ሰዎች ባለፈው ሰኔ 12 2010 ዓ ም ፍርድ ቤት ቀርበው እያንዳንዳቸው በ50 ሺ አሜሪካን ዶላር ዋስ እንዲለቀቁ፣ ነገር ግን ከሀገር እንዳይወጡ ፖሊስ እንዲከታተላቸው ሲል ውሳኔ ማስተላለፉ የሚታወስ ነው። ይህንኑ የተመዘበረውን የህዝብ ገንዘብን ለማስመለስ የኬንያ ፖሊስና የኬንያ ማዕከላዊ ባንክ መቶ አስራ ሶስት የግል ባንክ ህሳብ ቁጥሮችን አግደው ምርመራ እያደረጉባቸው መሆኑም ታውቋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞን እናመሰግናለን። ለሰዓቱ ያለን ዜና በዚሁ ያበቃል አድማጮች በዜና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንድ እስከ ምሽቱ አራት ሰዓት እንዲሁም በአጭር ሞገድ ይተላለፋል። አብራችሁን ቆዩ። መልካም ምሽት በድጋሚ የምንመኝላችሁም አስተናጋጆቻችሁ ቆንጅት ይታይና አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ ይቀጥላል። አዲስ አዲስ አበባ ከተማ ውስጥ በሰንደቅ ዓላማ ጉዳይ ትናንትናና ዛሬ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቀ። ግጭቱ የተቀሰቀሰው ለኦሮሞ ነጻነት ግንባር ኦነግ አመራሮችን አቀባበል ለማድረግ ዝግጅት በሚያደርጉ ወጣቶችና በሰንደቅ ዓላማ አሰቃቀልና አቀባብ ላይ በተቃወሙ ወጣቶች መካከል መሆኑን ከሁለቱም ወገን የተገኘው መረጃ ያስረዳል። በግጭቱ አንድ ሰው በድንጋይ ተመቶ ህይወቱ ማለፉን ፖሊስ አረጋግጧል። ኦነግ በድርጊቱ ማዘኑን ገልጾ የተጀመረውን ለውጥ ጥላሸት እንዳይቀባ መቻቻል መኖር አለበት ብሏል። የሰንደቅ ዓላማውን ጉዳይ እየበለጠ የሚያከሩት ከሚመጡት ፓርቲዎች በላይ መለያየቱን የሚፈልጉት ኃይሎች ናቸው ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ጽዮን ግርማ የተለያዩ አካላትና አነጋግራ ተከታዩን ዘገባ አጠናቅራለች ያነጋገርናቸው የተለያዩ ሰዎችና ፖሊስ በሰጡ መረጃ ቅዳሜ መስከረም አምስት ቀን ሁለት ሺ አስር ዓመተ ምህረት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር የአመራር ቡድንና የሰራዊቱ አባላት ኢትዮጵያ ይገባሉ። ለዚህ ቡድን ደግሞ ቀድመው ወደ ኢትዮጵያ የገቡት የድርጅቱ ስራ አስፈጻሚ አባላት ኮሚቴ አቋቁመው ከኢትዮጵያ መንግስት ጋር በቅንጅት ዝግጅት እያደረጉ ይገኛሉ። በዝግጅቱ መርሃ ግብር መሰረት ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስ ከመስቀል አደባባይ አቀባበል ይኖራል። መስቀል አደባባይም የመንግስት ባለስልጣናት ጨምሮ ዝግጅት እንደሚኖር እቅድ ተይዟል። በተጨማሪም በተለያዩ አካባቢዎች የድርጅቱን አርማ የያዙ ባንዲራዎችን መስቀልና ከተማውን ማሸብረቅ አንዱ የዝግጅቱ አካል ነው ብለዋል። በአዲስ አበባ ከተማ መሳለሚያ አካባቢ ነዋሪ የሆነው ወጣት ቴዎድሮስ በቀለ ግጭቱ በወጣቶቹ መካከል የተቀሰቀሰው ከተማውን ለማሸብረቅ የጠቀሙበት በነበረው የኦነግ አርማ የያዘ ባንዲራ ምክንያት ነው ይላሉ። ያም በሚያደርጉበት ሰዓት ላይ መጀመሪያ ያው ተሰቅሎ የነበሩ የኢትዮጵያ ሰንደቅ ዓላማ

ጎዳናዎችን አስፋልት ላይ መንገድ አካፋዮች ላይ ምናም በሚቀቡበት ሰዓት አካባቢው ላይ ከነበሩ ወጣቶች ጋር ነው የተጋጩት። የትላንቱ እንደዚህ ካለፈ በኋላ ዛሬ ጠዋት ላይ ተመሳሳይ አይነት ነገር ለማድረግ ነበረ ከአዲስ አበባ ዳር ዳር ያሉ ወጣቶች የመጡት እና በሚመጡበት ሰዓት ዱላ ይዘዋል እና ያንን በተመሳሳይ አይነት መልኩ ለማድረግ ሲሞክሩ ነው አዲስ አበባ ውስጥ ከሚኖሩ ወጣቶች ጋር ግጭት የፈጠሩት። ሌላ የአሜሪካ ድምጽ ያነጋገረው ወጣት እንደሚለው ባንዲራውን በሰላም እየሰቀሉ ያ ያለ የአዲስ አበባ ከተማ ወጣቶች ከኋላቸው ድንጋይ እንደወረወሩባቸው እንደወረወሩባቸውና ጥቃት እንደከፈቱባቸው ነው። ልጆች በሰላም ነበር ከኋላችን መጥቶ በድንጋይ እንትን እያሉ ነው ዲስ ማለት ነው አሁን አሁንም በጣም ከባድ እንትን ያለው ከኋላ ፖሊስ የለም፣ ከዚህ ነው ያለው ፖሊስ ይህ ወጣት እንደሚለው ፖሊስ ገብቶ አስለቃሽ ጭስ መተኮሱን እና ግጭቱን ለማብረድ ሲሞክር እንደነበረ ነው። ሌላ የአሜሪካ ድምጽ ያነጋገረው ወጣት በበኩሉ ግጭቱ የተቀሰቀሰው ካለፈው ሳምንት የአርበኞች ግንቦት ሰባትን ለመቀበል ተሰቅሎ የነበረው እና ኮከብ የሌለው ባንዲራ ወርዶ ተቀዷል የሚል መረጃ በመሰራጨቱ ነው ይላል። በሌላ በኩል የዚህ የአቀባበል ኮሚቴ አመራር አባል የሆኑትና የኦነግ ቃል አቀባይ የሆኑት አቶ ቶሌራ አዳባ የተፈጠረው ሁኔታ ማዘናቸውን ለአሜሪካ ድምፅ ገልጸዋል። የተፈጸመው ድርጊት በጣም የሚያሳዝን ነው። እንደሚታወቀው ከዚህ በፊት የተለያዩ ድርጅቶች ውጭ መሆን ከሌላ አካባቢ ገብተዋል። በዛ ወቅት እንግዲህ ሁሉም የሚደግፈውንና የሚቀበለውንም አርማ ይዞ አቀባበል ሲያደርግ ነበር። በዛ ወቅት ማንም የኦሮሞ ተወላጅ ይሄን አርማ ያዛችሁ፣ ይሄንን ድርጅት ደገፋችሁ ብሎ ያሳየው ተቃውሞ ወይንም ደግሞ የወሰደው ምንም እርምጃ አልነበረም። ነገር ግን ከትላንት ጀምሮ የኦሮሞ ነጻነት ግንባር እንድን ለመቀበል በሚካሄዱ ዝግጅቶች ላይ የድርጅቱን አርማ በማበላሸትና በመሰብሰብ በመሰወር እንደዚሁም ይህንን አርማ ይዞ በሚንቀሳቀሱ መኪናዎች ላይ እርምጃዎችን መውሰድ ይህንን አርማ በተሸከሙ ወጣቶች ይዞ በመንቀሳቀስ ላይ በሚገኙ ወጣቶች ላይ ድብደባ በማካሄድ የሰው ሕይወት ህልፈት ያደረሰ እርምጃዎች ተወስደዋል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምፅ በሰጡት መግለጫም ሁኔታውን ማረጋጋት ከፍተኛ ጥረት እየተደረገ መሆኑን ገልጸው አንድ ሰው በድንጋይ ተመቶ ሆስፒታል ከደረሰ በኋላ ህይወቱ ማለፉን ሪፖርት እንደተደረገላቸው ነገር ግን ባንዲራውን ከሚሰቅሉ ወይም ደግሞ ባንዲራ ከሚቀቡት ወገን ይሁን ወይም ደግሞ ያንን አታደርጉም ከሚሉ ወጣቶች ከየትኛው እንደተመቶ እንደሞተ ማወቅ እንዳልቻሉ ተናግረዋል። የአዲስ አበባ ከተማ ነዋሪ የሆነውን ቴድሮስ በቀለን ወጣቶቹ ባንዲራውን መስቀል አይችሉም ወይ ባለፈው ሳምንት የግንቦት ሰባት አመራር አባላት እነ ዶክተር ብርሃኑን ጨምሮ አዲስ አበባ ከተማ ሲገቡ ከፍተኛ አቀባበል አልተደረገም ወይ? የኦነግ አመራሮች ሲገቡ ይህ መደረጉ ለምንድን ነው እንዲከለከል ምክንያት የሆነው ስል ጠይቄው ነበር። ይችላሉ መስቀል፣ ማንም የከለከል የለም። ባለኝ መረጃ ማንም ሰው እንዳይሰቅሉ እንደ አውሎ ብልዜ የከልከል የለም ይህ እኮ በግንቦት ሰባት አቀባበልን ጊዜ የተደረገ እኮ ነው። የሆነ ግንባን ሲያሰቅለው ነበር፣ በግለሰብ ደረጃ በመኪናም ሰው ልቡ ነበረና የአዲስ አበባ ወጣት አሁን የለም ታደርጋላችሁ የሚሉበት ምንም ምክንያት አይኖርም። ነገር ግን የእነሱን ለመስቀል የኢትዮጵያን ሰንደቅ አላማ ማውረድ አስፈላጊ አይደለም ከዛ ውጪ መሀል ስፋል ክል ኦነግ ባንዲራን ወይም ደግሞ አርማ እሱን መቀባት መንገድ አካፊዎችን ያንን መቀባት ተገቢ አይደለም እና የአዲስ አበባ ወጣቶች እያሉ ያሉት ታስስቀሉ አታውለበልቡ ሳይሆን የጋራ የሆኑ ንብረቶቻችን ላይ አርማችሁን ቀለማት ቀቡ ነው እያለ ያለው እና ግጭቱ በዚህ ምክንያት ነው እንጂ አትስቀሉ አታውለብልቡ ያለ አንድ እስካሁን ድረስ አልሰማሁኝም። አቶ ቶሌራ በበኩላቸው ለአንዱ ትግስት ለአንዱ ደግሞ ትግስት አለመኖር መቻቻልን አያመጣም፣ ሁኔታውን ያደፈርሰዋል ብለዋል። በአገሪቱ ውስጥ እየተካሄደ ያለውን ለውጥ የሚያደናቅፍና ገጽታ የሚሰጠው ቻይ ነው። በአጠቃላይ የኦሮሞ ህዝብ የፈለገውን ድርጅት የመደገፍ መብት አለው። የሚደግፈውን ድርጅት የሚመርጥለት ሌላ አካል ሊሆን አይችልም። የሚይዘውን አርማም የሚወስንለት ሌላ አካል ወይም ህዝብ አይደለም፣ ራሱ ነው የሚወስነው። አቶ ቶሌራ እንግዲህ የተለያዩ ሰዎችን አዲስ አበባ ከተማ ነዋሪዎችን አነጋግረን ነበር። እንደሚሉት ባንዲራዎቹን መስቀል፣ የድርጅቱን አርማ ማንጸባረቅ ያንም ማድረግ ተገቢ ነው፣ ሊከለከልም አይገባውም። ነገር ግን ቀለም መቀባቶች ጋራ የሆኑ የመተላለፊያ መንገዶች ላይ አስፋልት መንገዶች ላይ ግርግዳዎች ላይ የማይለቁ ቀለሞችን መቀባት ነው ግጭት የቀሰቀሰው ይላሉ። በእርስዎ በኩል ቀለሙ መቀባቱ ከተማ ውስጥ ተገቢ ነው ይላሉ? ቀለም መቀባት እኮ በኦሮሞ ነጻነት ግንባር ደጋፊዎች የተጀመረ አይደለም። ከዛ በፊት የገቡ ድርጅቶችም ሲሰሩት ነበር፣ በልም ሲያደርጉት የነበረ ድርጊት ነው። በእርግጥ ሰዎች በስሜት የተለያዩ ልዩ ትሎችን ይወስዳሉ። ይሄ ስሜትን ለመግለጽ ብቻ የተወሰደ እርምጃ ነው እንጂ ያን ያህል አስፈላጊ ነው ተብሎ ተወስኖ እየተሰራ ወይም ደግሞ እንዲሰራ የተደረገ ሁኔታ አይደለም። ቢገባስ ደግሞ ሌላውን ለምን ተፈቅዶ ወይም ሌላውን ታግሶ ይሄንን አለመታገጥ ከምንድን ነው የሚመረጨው ነው? ይሄንን የሚያደርጉ ሰዎች ደግሞ አላማ የሌላቸውና ለህዝብን ከህዝብ ለማጋጨት የሚሯሯጡ ቡድኖች ናቸው። ከአሁን በፊት ያልታየ ድርጊት አሁን በኦሮሞ ላይ መደረጉ ግን እጅግ የሚያሳዝንና አሳፋሪ ነው። በሌላ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ስለ ሁኔታው ተጠይቀው ከትላንትና ጀምሮ እንዲህ ያሉ ግጭቶች መከሰታቸውን ገልጸዋል። ከእኛ ጋር በኮሚቴ ዘንበ ላይ ነበረው ልክ የግንቡት ስራት አመራሮችን እንደተደረገ ሁሉ ለእነሱም ተመሳሳይ፣ ምክንያቱም ወቅ ሁሉም ኢትዮጵያዊ ነው የኢትዮጵያውያን ወገኖቻችን ናቸው እና ከኢትዮጵያ ወገኖቻቸው ለመቀናቀል ነው የሚመጡት የሚል መንፈስ ይዘን ነው ነው እየሰራ ነው ያለው። በዚህ ሂደት ወጣቶቹ ባንዲራ ወይም የኦነግ አርማ መለያቸው ሲሰጥሉ ነው የዋሉት ትናንትና ፈቅደንላቸዋል። ያልፈቀድንላቸው ነገር አንድ ነገር ነበር። እሱም በውይይት ፈተነዋል ትዋልክ ላይ የመቀባት የኤሌክትሪክ ምሰሶ ላይ እንደዚህ ድልድዮች ላይ አርማውን የመቀባት አዝማማ ነበር፣ ባለፈው በግንቦት ሰባትም ደጋፊዎች አካባቢ የታየ እነዚህ ነገሮች የህዝብ የጋራ ንብረቶች ስለሆኑ የኦነግ ወይም የግንቦት ሰባት ብቻ አይደሉም። የሁሉም ህዝብ፣ የሌላውም ጠቅላላ ህዝብ ንብረቶች ስለሆኑ እዚህ ላይ የግል አርማ፣ የድርጊት አርማ ፐርማነንትሊ መቀባት አይቻልም። ሰዎችን አወያይተን ትርክልላቸው እንግዲህ ባንድራቸው እንዲሰቁ ከብደላቸው ሲሰቁ ነው የዋሉት። ይሁን እንጂ በአንዳንድ ቦታዎች ላይ ሌሎች ወጣቶች የነሱን አርማ በማውረድ የሌላ አርማ የመስቀል አይነት አዝማማያዎች ታይተው እና እነሱ ይህን በትዕግስት አልፈው ወይም ደግሞ ሌሎች ነግረው የማሳገር ስራ እንዲጨላላቅ ማድረግ ሲገባቸው ግጭ- ቀጥታ ግጭት ውስጥ ገቡ። ይህን አይነት ግጭት ውስጥ በመገባቱ ነው እንግዲህ የጸጥታ ችግር ሆኖ ለፖሊስ ፈተና ሆኖ ነው ትናንት በተለይ ዛሬ የዋለው እና በብዙ ቦታዎች ላይ መግቢያ ከኦሮሚያ አዲስ አበባ የሚያስገቡ ቦታዎች ለብዙ ወጣቶች መጠው ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም፣ አትፈቅሉም አይነት ግጭቶች ነበሩ እና ፖሊሲ ይህን ለመገላገል ብርቱ ጥረት ሰፊ ያደርግ ነው ዛሬ የዋለው ኮሚሽነር ዘይኑ ጀማል አያይዘው እንደዚህ ያሉ ነገሮች ሲፈጠሩ ጉዳዩ ማግባባ ከሆነ ወደ ፖሊስ መሄድ እንጂ እርስ በርስ ግጭት መፍጠሩ አግባብ አይደለም ይላሉ የዲሞክራሲ ስርዓት ግንባታ መሰረት መቻቻል የዲሞክራሲ ስርዓት ግንባታ መሰረት የህግ የበላይነት የህግ የበላይነት የማክበርና የማስከበር ዝንባሌ የሌለው ህብረተሰብ የዲሞክራሲ ግንባታ ስርዓት ሊሳካለት አይችልም። የዲሞክራሲ ስርዓት ግንባታ ካልተሳካ እስካሁን ድረስ የተከፈለው ወለግም ይሁን ሰባት ይሁን ሌላው ብዙ አብዛኛው የኢትዮጵያ ሕዝብ ብዙ መስዋዕትነት ከፍሎ ነው የዲሞክራሲ ለውጥ ማድረግ አለት የኢትዮጵያ ሕዝብ ሕዝቦች ዲሞክራሲ ዲዘር ያደርጋሉ፣ ነጻነት ይገባቸዋል፣ ሰላም ይገባቸዋል፣ ፍትሕ ይገባቸዋል ተብሎ ነው ትግል ሲደረግ የቆየ ብዙ መስዋዕትነት ይተከፍ ይሄ ከሆነ ፍላጎቱ ይሄ ከሆነ ይሄ የፍትህ ይሄ የዲሞክራሲ የሰላም እና የነጻነት ፍላጎቶች ሊሳኩ የሚችሉት የህል ተላይነት ሊከበር ነው፣ እና በትዕግስት በመቻቻል መርሆ ስንመራ ነው። ካልሆነ አይሳኩም፣ ወደ አዘቅት የሚያስገቡም። ስለዚህ ወጣቱ በዋናነት ደግሞ ተጠቃሚ የሚሆነው ለዚህ የዚህ ለውጥ ተጠቃሚ የሚሆነው ወጣቱ ነው። ወጣቱና ህጻኑ የተወለደውም ያልተወለደውም የዚህ ለውጥ በመሰረታዊነት መለወ ተጠቃሚ የሚሆነው ስለዚህ በዚህ አንጻር ታስቦ በተለይ ወጣቱ ህግን የማክበርና የማስከበር ኃላፊነት መወጣት ካልቻለ በራሱ እርምጃ ለመውሰድ የፍትህ ኃይል እያለ የፍትህ ኃይል እያለ በራሱ እርምጃ ለመውሰድ ጥረት የሚያደርግ ከሆነ ለውጡ እንዳይሳካ እንቅፋት እየፈጠሩ ያሉ ወይም ደግሞ እንዳይሳካ ከፍተኛ ጥረት እያደረጉ ያሉ ኃይሎች መሳሪያ ሆኖ መቀጠሉ የማይጠለም። ወጣቱ ለእነዚህ ኃይሎች መሳሪያ ሆኖ የሚቀጥል ከሆነ የራሱን የወደፊት ዕጣ ፈንታ እያበላሸ መሆኑን አውቆ ከዚህ በፀዳ መልኩ ከፀጥታ ኃይሎች ጋር ተባብሮ የህግ የበላይነት እንዲከበር መስራት መቻል አለበት። በሌላ በኩል በዛሬው ዕለት ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን እንደ ማህበረሰብ አሸንፈን አናውቅም፣ በሀገር ውስጥ ጉዳይ ደማችን ውስጥ ያለው መሸናነፍ ነው። አሸንፈን የምናውቀው የውጭ ሀይልን ነው ብለዋል። የባንዲራን ጉዳይ በተመለከተ ተጠይቀው ደግሞ ባንዲራ የሀሳብ መግለጫ ማሳያ አርማ ነው የፓርቲዎች አርማ ነው። የፓርቲዎች አርማ የእነሱን እሳቤ የሚገልጹበት አንዱ መንገድ ነው። በጽሁፍ ይገለጻል፣ በአርማ ይገለጻል፣ በሞቶ ይገለጻል፣ በህገ ደንባቸው ይገለጻል፣ በንግግራቸው፣ በአሰራራቸው፣ በአደረጃጀታቸው ይገለጻል። አንዱ መግለጫ ነው። እኛ ምንድን ነው ያልነው? ማንም ሰው በሰላማዊ መንገድ መጥቶ በሀሳብ ልዕልና ማሸነፍ ይችላል ብለናል። ባንዲራን ይጨምራል። ይሄ ጉዳይ ችግር የለውም። ባንዲራ በጣም ቀላል ነገር ነው። ብዙ አለም ላይ ባንዲራ እየተቀያየረ የኖረው የአሜሪካ ባንዲራ ዛሬ የምናየው አስራ ሶስት ጊዜ ተቀይሯል። ሲጀመር አንድ ኮኮብ አልነበረውም አግድም ብቻ የነበረው እየዋለ እያደረ እሴት ሲጨመር ኮኮብ ተጨምሮ ዛሬው እንደምታዩት አምሳ ምናምን ደርሷል። የእኛም ባንዲራ መላው የኢትዮጵያ ሕዝብ የሚፈልገው ከሆነ ሕገ መንግስታዊ በሆነ መንገድ ተወያይቶ መክሮ ዘክሮ ድምፅ ሰጥቶ ሊቀይረው ይችላል። ለዚያ ትዕግስት የሌለው ሰው ዛሬ በጉልበት ካልሆነ በውይይት አይቀየርም ብሎ የሚያስብ ሰው ተሸናፊ ነው። ምክንያቱም ልክ እሱ ጉልበት እንዳለው ሌላውም ሰው ጉልበት አለ። ልክ እሱ መግደል የሚያስበው ሁሉ ሌላውም ሰው ባለው አቅም መግደል ወይም ራሱ መከላከል ያስባል። በዚህ አፕሮች ኢትዮጵያ እናፈርሳለን፣ ሌላ ሶማሌ ለመፍጠር ሌላ ደቡብ ሱዳን ለመፍጠርና ለኛ ብቻ ሳይሆን ለቀጠናው ሀገር ሸክም ለመሆን ኖሩጫው አሁኑ አሁን ያልናቸው ኃይሎች አርማቸውን፣ ባንዲራቸውን፣ ሀሳባቸውን፣ ፍልስፍናቸውን በሰላማዊ መንገድ ለህዝባቸው መንገር፣ ማሳመን ይችላሉ። ይሄው ምርጫ እየመጣ ነው ከፊታችን። ህዝብ ይበጀኛል፣ ያዋጣኛል ካለ ይመርጣቸዋል። ሰው ሳይገሉ መኪና ሳያፈርሱ መንግስት መሆን ይቻላል። ለምንድን ነው እየዋልን እያደርን ወደ ኋላ የምንመለሰው? ጠቅላይ ሚኒስትሩ አያይዘው መቻቻል ለአንድ ማህበረሰብ እጅግ አስፈላጊ ጉዳይ መሆኑን መክረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደ መጽሔቱ ትንታኔ እናልፋለን። የዕለቱን አብይ ርዕስ ነበረ ያዳመጥ ነው። በጠቅላይ ሚኒስትር አብይ አህመድ የሚገለጡ በጎ ሐሳቦችና የሚከናወኑ ድርጊቶች ለዲሞክራሲያዊ ስርዓት ግንባታ አስተማማኝ መሠረት መጣሉን እንደማያረጋግጡ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታወቀ። ለዚህ መፍትሄው የብሔራዊ አንድነት መንግሥት መመስረት እንደሆነም ገልጠዋል። መለስካቸው አመሃ ነው ዝርዝሩን የላከልን። ቴክስት የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ በሀገራችን የተጀመረው የለውጥ ሂደት ስኬታማና ቀጣይነት ያለው እንዲሆን በብሔራዊ መግባባትና በህጋዊና በተቋማዊ ማሻሻዮች ላይ ሊመሠረት ይገባል የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። ፓርቲው በዚህ ጽሑፍ አጥብቆ ሊያስገነዝብ የፈለገው ሐሳብ በጠቅላይ ሚኒስትር አብይ አህመድ የሚመራው አዲሱ የኢህአዴግ አመራር የሚወስዳቸው እርምጃዎችም ሆኑ የሚሰነዘሩት በጎ ሐሳቦች አስተማማኝ መሠረት የላቸውም የሚል ይመስላል። እነዚህ በጎ ሐሳቦችና የሥራ ክንውኖች በአብዛኛው የአገሪቱ ዜጎች ድጋፍና አድናቆት ያገኙ ቢሆኑም ለውጡን ወደ ተፈለገው ግብ የሚያደርሱ ናቸው ብሎ ኢሶዴፓ አያምንም። የጽሑፉን መግለጫ ያነበቡት አቶ ሉምባ ደምሴ የድርጅት ጉዳይና የፓርቲው ጽሕፈት ቤት ኃላፊ ናቸው። በአሁኑ ወቅት በጠቅላይ ሚኒስትራችንና በአጋሮቻቸው እየተገለጹ ያሉትና የህዝባችንን ልባዊ ፍላጎት የሚያንጸባርቁ ቀና የአንድነት እና የመደመር ሀሳቦች እስካሁን የፖለቲካ እስረኞችን በመፍታት እና በስደት ላይ የነበሩ ዜጎቻችን፣ የፖለቲካ ፓርቲዎችንና አክቲቪስቶችን ወደ አገራቸው እንዲመለሱ በማድረግ እንደዚሁም ከጎረቤቶቻችን ጋር የነበሩትን ጤናማ ያልሆኑ ግንኙነቶችን በማሻሻል ረገድ በተወሰዱ አዎንታዊ እርምጃዎች መደገፋቸውም ከአምባገነናዊ አገዛዝ ለመላቀቅ ላለን ፍላጎት ተስፋ የሚፈነጥቁ ተግባራት ቢሆኑም ሰፊው ሕዝባችን ሲታገልለት የቆየው የዲሞክራሲያዊ ስርዓት ግንባታ አስተማማኝ መሰረት መጣሉን የሚያረጋግጡ አይደሉም። ጽሁፉ አክሎም እውነተኛና ዘላቂነት ያለውን የፌዴራላዊና ዴሞክራሲያዊ አንድነት ሥርዓት በሀገራችን እውን ለማድረግ መሠረት ሊሆኑ የሚችሉ ሕጋዊና ተቋማዊ ሥራዎችን በመሥራት ረገድ በአሁኑ ወቅት ብዙ ይቀረናል ብቻ ሳይሆን ገና ወደ አስተማማኝና ዘላቂነቱ ያለው ተግባር አልገባንም በማለት ይተቻል። አቶ ሉምባ ደምሴ በጠቅላይ ሚኒስትራችንና አብሯቸው ከተሰለፉ የመንግሥት መሪዎች ከተነገሩን ተስፋ ሰጪ ቃላቶችና እጅግ ከርሮ የነበረውን የፖለቲካ ውጥረት ለማርገብ ከሚጠቅሙና ለቀጣዩ የጋራ ስራችን መነሻና መተማመኛ በመሆን ሊያገለግሉ ከሚችሉ አዎንታዊ እርምጃዎች ባሻገር የሀገራችንና የሕዝባችን ሕልውና አደጋ ላይ ለመጣል ተቃርቦ ከነበረው አምባገነናዊና ከፋፋይ ስርዓት ወደ ትክክለኛ ዴሞክራሲያዊና የሀገራችንና የሕዝባችን አንድነት በቀጣይነት እያጠናከረ ሊሄድ ወደሚያስችል ሥርዓት ሊያሸጋግሩን የሚያበቁ ውይይቶችንና ድርድሮችን ማካሄድና ስምምነቶች ላይ መድረስ እስካሁን ገና አልተጀመሩም። እንደ ኢሶዴፓ ከሆነ እነዚህ የህዝብን አንድነት በቀጣይነት እያጠናከረ ሊሄድ የሚችል ስርዓት ሊያሸጋግሩን የሚያበቁ ውይይቶችንና ድርድሮችን ማካሄድ እንዲሁም ከስምምነት ላይ መድረስ የሚቻለው አገር በጠቅላላ በኢህአዴግ ካድሬዎች እየተመራች ባለችበት ሁኔታ አይደለም። የፓርቲው አመራር አባላት እንዳብራሩት እስከ ቀበሌ ድረስ የመንግሥት መዋቅርን የያዙት ካድሬዎች አንድም ለውጡን የሚቃወሙ ናቸው፣ አለዚያም ኃላፊነት ሊሸከሙ ብቃቱ የሌላቸው ናቸው። ስለሆነም ይህን መዋቅር በብሔራዊ አንድነት መንግሥት መቀየሩ የሚያዋጣ አማራጭ ነው ይላሉ። የፓርቲው ምክትል ሊቀመንበር አቶ ጥላሁን እንደሻው ይሄ ህዝብ እየተፈናቀለ ያለው ጫካ ውስጥ ባለ ሽፍታ ነው። ወይም እንዳይንቀሳቀስ እየተከለከለ ያለው በሽፍታ አይደለም፣ ሀገር በሚገዙ ገዢዎች ነው። ኃላፊነት ወስደው ይሄ በአንተ ቀበሌ ውስጥ የሚኖር ኢትዮጵያዊ ወይም የሚዘዋወር ኢትዮጵያዊ አንድ ነገር ቢደርስበት ትጠየቃለህ ተብሎ ኃላፊነት የሚሸክም ሰው አይደለም እዛ ያለ በዚህ መዋቅር። ዶክተር አብይ የሚናገሩት እጅግ በጣም ጥሩ የሆኑ ለውጦች መሬት መርገጥ አቅቶታል፣ መሬት መርገጥ አቅቶታል። ህዝቡ ደግሞ መሬት እንዲረቅ ይፈልጋል በሱ ህይወት በሰላም እርሻ ሄዶ አርሶ አይመጣም። እርሻ ቦታ ሄዶ ይገደላል። መንገድ የዘረፉትን ጤፍ ይሸጣለሁ ብለው ሲሄድ ይገደላል። ይሄ ካልቆመ ለውጡ ለሱ የሚሰጠው ጥቅም የሀሳብ የምኞት ጉዳይ ብቻ ሆኖ ይቀራል። ይሄ እንዳይሆን በተቻለ መጠን መደጋገፍ ያስፈልጋል። ለውጡ ጥሩ ነው፣ ሰላማዊ ለውጡ ደህና ነው ያሉት ኃይሎች እንዴት ተደጋግፈው እንዴት አብሮ ተወያይተው ህጋዊ እንደሚያደርጉ እንዴት ተቋማዊ እንደሚያደርጉ መፈለግ አለበት እንጂ ካድሬዎቼ ይበቃሉ ብሎ ኢህአዴግ ቢሄድ የሚያዋጣ አይሆንም ከሚል ተነስተን ነው የብሔራዊ አንድነት መንግስት ሀሳብ አሁንም ቢሆን ተገቢ ነው የምል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አብራችሁን ቆዩ። በምስራቅ አፍሪቃዊቱ ሀገር እየተካሄዱ ያሉ ከዚህ ቀደም ታይተው ያልታወቁ ለውጦችን ተከትሎ ዩናይትድ ስቴትስ ከኢትዮጵያ ጋር ያሏትን ግንኙነቶች ማጠናከር አለባት ሲሉ አንድ ከፍተኛ አሜሪካዊ ዲፕሎማት አሳሰቡ። የዩናይትድ ስቴትስ ሕግ አርቃቂዎችና ዲፕሎማቶች የኢትዮጵያን ለውጦች እያወደሱ ሲሆን አንዳንድ ግዙፍ የሀገሪቱ ችግሮች ግን ገና እንዳልተወገዱ ያስረዳሉ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ትናንት ለኮንግረሱ በሰጡት የምስክርነት ቃል ኢትዮጵያ ለምታካሂደው ታሪካዊ ለውጦች አድናቆት ይገባታል ብለዋል። በስፍራው የነበሩት ባልደረቦቻችን ሳሌም ሶሎሞንና ሶራ ሀላኬ ተከታዩን ዘገባ አጠናቅረዋል። ሶሎሞን ክፍሌ ያቀርበዋል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በምክር ቤት አባላቱ ፊት ሲያስረዱ እንዲህ በማለት ነበር የጀመሩት Prime Minister Abiy Ahmed has initiated groundbreaking reforms across most every area of Ethiopian society. ጠቅላይ ሚኒስትር አብይ አህመድ አብዛኛውን የኢትዮጵያ ማህበረሰብ የሚጠቅም ለውጦችን አምጥተዋል። ለዚህም ከፍተኛ ምስጋና ይገባቸዋል። ጠቅላይ ሚኒስትሩ በድፍረት የወሰዷቸው እርምጃዎች ከዚህ ቀደም በነበሩ መንግስታት ያልተነኩ ናቸው። ቲቦርናግ ያክለው ግን ገና መፍትሄ ያላገኙ አሳሳቢ ጉዳዮች እንዳሉ ገልጸው ዩናይትድ ስቴትስ ከኢትዮጵያ ጋር በመስራት እርዳታ እንደምትሰጥና ከአመራሩ ጋር በየጊዜው እየተገናኘች እንደምትወያይ አስረድተዋል። በኢትዮጵያ የሰብአዊ መብቶች እንዲከበሩና ሁሉን አሳታፊ መንግሥት እንዲመሠረት የሚጠይቀውን ኤች አር 128 የተባለውን የሕግ ረቂቅ ያስተባበሩት የኒው ጀርሲ ኮንግረስማን ክሪስቶፈር ሄንሪ ስሚት በበኩላቸው ጠቅላይ ሚኒስትር አብይ አህመድን በትክክለኛው ሰዓት የተገኙ ትክክለኛው ሰው ሲሉ አወድሰዋቸዋል። የዩናይትድ ስቴትስ ድጋፍ ማግኘት የሚገባቸው መሪ ናቸው ሲሉም አስረድተዋል። ኮንግረስማን ስሚዝ ባለፈው ወር ወደ ኢትዮጵያ ተጉዞ የነበረውን የዩናይትድ ስቴትስ ልዑካን ቡድን የመሩ ሲሆን፣ ትላንትናም የምስክርነት ቃል ሲሰማ ስብሰባውን በሊቀመንበርነት መርተዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ጀምሮ አንዳንዶቹን ኤችአር 128 የሚጠይቃቸውን ለውጦች ተግባራዊ አድርገዋል በሺዎች የተቆጠሩ የፖለቲካ እስረኞችን ለቀዋል የአስቸኳይ ጊዜ አዋጁን አንስተዋል ባሳለፍነው ወርም ከኤርትራ ጋር ታሪካዊ የሰላም ስምምነት ተፈራርመዋል በእርግጥም እርሳቸው በሀገራቸው እያካሄዷቸው ያሉ ለውጦች አሁንም በጨቋኝነት ለምትገኝ ኤርትራ ምሳሌ ሆኖ ተመሳሳይ ለውጦችን እንድታደርግ ሊያነሳሳት ይችላል። ኮንግረስማን ክሪስ ስሚዝ በመቀጠልም ጠቅላይ ሚኒስትር አብይ ከስድስት ወራት ባነሰ ጊዜ ውስጥ ላመጧቸው ለውጦች ሊመሰገኑና ሊበረታቱ ይገባቸዋል ብለዋል። ስሜቶች የተነሳሱ ቢሆንም የጀመሯቸው ለውጦች መቀጠል ይገባቸዋል ሲሉም አስገንዝበዋል። ለምሳሌ ሁለቱም እንደ ኢውሮፒያን አቆጣጠር በሁለት ሺ ዘጠኝ የታወጁ የበጎ አድራጎትና ማህበራዊ እንዲሁም የጸረ ሽብር አዋጆች አሁንም አልተነሱም። ስለዚህ አዋጆቹ አሁንም የሲቪሉን ማህበረሰብ ድርጅቶችና የፖለቲካ ንግግሮች ማፈን ይችላሉ። ኮንግረስማን ክሪስ ሚዝ በማከልም ብዙ የቀድሞ ታሳሪዎች ለፍትህ እየጮኹ ናቸው ብለዋል። እርሳቸውና የምክር ቤቱ አንጋፋ አባል ኬረንባስ በኢትዮጵያ ጉብኝታቸው ወቅት የሰቆቃ ሰለባዎችን አዲስ አበባ ውስጥ አግኝተው እንዳነጋገሩና የተፈጸመባቸው ግፍ እጅግ ሰቅጣጭ መሆኑን እንደ ተረዱ አብራርተዋል። አንድ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጨምሮ የደረሰን አስተያየት ሀገሪቱ ወደፊት እንድትራመድ የእርቅና ሰላም ሂደት አስፈላጊ መሆኑን ጠቋሚ ነው ብለዋል። የሃይማኖት መሪውን በመጥቀስም ሁለት ሚንሁት ሚሊዮን 500 ሰዎች በአገር ውስጥ ተፈናቅለው ይገኛሉ። በአስቸኳይ የመንግስትን ትኩረት ይሻሉ። በተለይ ለተፈናቃይ ሕፃናት ትምህርት መስጠቱ አስፈላጊ ነው። ኮንግረስ ውመን ከረን ባስ በበኩላቸው ሲናገሩ ከጠቅላይ ሚኒስትር አብይ አሕመድ ወደ ሥልጣን መምጣት በኋላ የጋራ ግንኙነቶቻችንን ልናጠናክር የምንችልበት ዕድል ተፈጥሯል። በእኛ በኩል ኢትዮጵያን ልንረዳ የምንችልበትን መንገድ እንገመግማለን ብለዋል። ወደ ጠቅላይ ሚኒስትር አብይ አህመድ ከተደረገው የስልጣን ሽግግር ጋር የሁለቱን አገሮቻችንን ግንኙነት ይበልጥ ለማጠናከር የተሻለ ዕድል መኖሩን በቅርበት ማየት ያሻል ኢትዮጵያ ታዳጊ ኢኮኖሚ ያላት በአፍሪቃ በህዝብ ብዛትም አንዷ ትልቋ ሀገር እንደመሆኗ የዩናይትድ ስቴትስ ቁልፍ ሸሪክ ናት። አዲሱ ወጣት መሪ አብይ አህመድ እየወሰዱ ያሉት እርምጃ ተስፋ ሰጪና የዓለም አቀፍ መገናኛ ብዙሃንን ትኩረት የሳበ ነው። አሁንም ግን የአካባቢውን የጸጥታ ጉዳዮች በተመለከተ እንዲሁም አገር ውስጥ የብሔረሰቦች ግጭት የፈጠሯቸው ውጥረቶች መፍትሄ ያገኛሉ ብለን ተስፋ እናደርጋለን። እኛም መርዳት የምንችልበትን ሁኔታ እንፈትሻለን። በኢትዮጵያ ዛሬ ባለፉት ሁለትና ሶስት ዓመታት በተካሄዱ የተቃውሞ እንቅስቃሴዎች የተሳተፉትን ጨምሮ ለብዙ ሥራ አጥ ወጣቶች ሥራ ለመፍጠር ኢኮኖሚው ማደግ አለበት ካሉ በኋላ ለዚህም የእኛን ድጋፍ በስፋት ትፈልጋለች ሲሉ አስረድተዋል። ኮንግረስ ውሜን ካረን ባስ፣ በስቴት ዲፓርትመንት አዲሱ የአፍሪቃ ጉዳዮች ረዳት ሚኒስትር ቲቦር ናጊ፣ በኤችአር 128 ላይ የሠሩ ኢትዮጵያውያንና ሌሎች የአካባቢው ባለሙያዎች በዕለቱ በተካሄደው የአስረጅነት ስብሰባ ላይ ኢትዮጵያ ውስጥ እየተካሄደ ስላለው የፖለቲካ ለውጥ ገለጻ ሰጥተዋል። እናመሰግናለን ሰለሞንን። አድማጮች ትናንት በዩናይትድ ስቴትስ ምክር ቤት የተሰማውን በኢትዮጵያ ጉዳይ ላይ የምስክርነት ስነ ስርዓት ዘገባ ነበር ያደመጥ ነው። የኢትዮጵያን ወቅታዊ ሁኔታ አስመልክቶ ትናንት በተሰማው የምስክርነት ቃል ስነ ስርዓት ላይ ሁለት ኢትዮጵያውያንም ተሳትፈዋል። የነርሱን ገለጣ እንዲሁም በምክር ቤት አባላቱና በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ስለ ኤርትራ የተሰጡ አስተያየቶችን በነገ ዕለት እንደምናቀርብ ከወዲሁ እንገዳለን። የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ኢጋድ ትናንት በአዲስ አበባ ባካሄደው ጉባኤው የደቡብ ሱዳንን ግጭት ፍጻሜ ያበጅለታል የተባለውን ስምምነት አፈራርሟል። የኢጋድ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ስምምነቱ አፍሪካውያን የራሳቸውን ችግር በራሳቸው የፈቱበት ነው ብለዋል። ሙክታር ጀማል ተጨማሪ አለው። ኢጋድ በትላንትና ዕለት ሰላሳ ሶስተኛ ጉባኤውን ሲያካሄድ ሶስት አጀንዳዎችን ነበር ይዞ ለውይይት የቀረበው። ከሶስቱ አጀንዳዎች የሱዳን ስምምነትን በተመለከተ ትልቅ ትኩረት የተሰጠውና በጉጉት ሲጠበቅ የነበረ ነው። የስምምነቱ አንዳንድ ነጥቦች ተሻሽለው በትላንትና ዕለት እየተፈረሙ ሲሆን ይህም በደቡብ ሱዳን ትልቅ ለውጥ እንደሚያመጣ የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የዓለም ትኩረትኛ ላይ ነው። የደቡብ ሱዳን አመራሮች ኃላፊነት መውሰድ፣ ይህንን ስምምነት መቀበላቸው የመጨረሻ ሰላምን ለማምጣት የሰላም መሰረተ ድንጋይ ማስቀመጣቸው ነው። ትላንት በተፈረመው በዚህ ስምምነት ፕሬዚዳንት ሳልቫኪር ማያርዲ በፕሬዚዳንትነት ቦታቸው የሚቀጥሉ ሲሆን ምክትላቸው የነበሩት ዶክተር ሪክ ማቻርም በምክትልነት ይቀጥላሉ። በመቀጠልም አራት በምክትል ፕሬዚዳንት ደረጃ አገሪቷን የሚያስተዳድሩ አመራሮች እንደሚሰየሙም በመቶ 16 ገጽ የተዘጋጀው የስምምነት ውሉ አስቀምጧል። በደቡብ ሱዳን ጉዳይ ሲደረግ የነበረው ድርድርና እርቅ አፍሪካውያን የራሳቸውን ችግር በራስ የመፍታት ጥበብን ያስመሰከሩበት ነው በማለት ዶክተር አብይ አህመድ አድንቀዋል። ይህ የሰላም ስምምነቱ ከዚህ ደርስ ዘንዳ የበኩላቸውን አስተዋጽኦ ሲያበረክቱ ለቆዩት ምስጋና ማቅረብ አለብን ብለዋል። በደቡብ ሱዳን የመጨረሻውን የሰላም ሂደት ለማሳካት የአመራሮችን ድርሻ መጥቀስ ይኖርብኛል። ለተከበሩ የሱዳን ፕሬዝዳንት ኦማር ሐሰን አልባሽር ለጥበባቸው አድናቆት እንድትቸሩልኝ እፈልጋለሁ። ሌላኛው ኢጋድ በትላንትና ዕለት እንደ አጀንዳ ይዞ ሲወያይበት የነበረው በጅቡቲና ኤርትራ መካከል የነበረ የሰላም መደፍረስን መቋጨት እና በሁለቱ ሀገራት መካከል በአሁን ጊዜ ያለው የተሻሻለ ግንኙነት ለኢጋድ ማሳወቅ ስለነበረባቸው ነው። ይህንን በተመለከተ የውጭ ጉዳይ ሚኒስትሮቹ ጠዋት በዝግ በሰፊው ሲወያዩበት እንደነበረ ነው የተነገረው። ነገር ግን በዚህ ጉዳይ ላይ በቀጥታ የተሰጠ ምንም አይነት መግለጫ አልነበረም። በተጨማሪም ለረጅም ዓመት የኢጋድ አባልነቷ ተቋርጦ የነበረዋ ኤርትራ በድጋሚ ወደ ቀጠናው ተመልሳ እንድትሳተፍም ኢጋድ በትላንትናው ዕለት ወስኗል። በመቀጠል ያሉ ሂደቶችም በውይይት እንደሚፈቱ በንግግር እየተሻሻሉ እንደሚሄዱ ትላንት ያነጋገርናቸው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር፣ እናመሰግናለን እናመሰግናለን። በጣም ዘገባዎቻችን አለቁ አይደለ? ተፈጸመ። ወደሚቀጥለው ወደ ሁለተኛው አጋማሽ እንሄዳለን። ሁለተኛው አጋማሽ ከተሄደ ግን ወደ አስራ ሁለት ደቂቃ ሄዷል። እውነት ነው። ወደ ባህልና ማህበረሰብ እንሄዳለን ይሆናል የምናልፈው። በወሎ ላስታ ላሊበላ አካባቢ ከመስከረም 1 እስከ 17 ድረስ የሆያ ሆዬ በዓል ይከበራል። በዓሉን የሚያከብሩት ወጣቶች ናቸው። ማታ ማታ ሆያ ሆዬ በማለት የሚያገኙትን ገንዘብ የመስቀል ዕለት ሙክት ገዝተው ግብዣ ያደርጋሉ። የበዓሉን አከባበር በተመለከተ አስቴር ከአካባቢው ተወላጅ ጋር ቆይታ አድርጋለች ነበር። እስቲ ሞክር የኔማ ቆንጅዬ የፈተለችው ብትል የኔማ አዲስ ሶስት አውስጠኝና ልሄድልህ ሮጌ ባልጩህብህ ይባላል። አስቴር እንዳትቆጣ ነው። ወደ አስቴር ዘገባ እናልፋለን። ያነጋገርኳቸው አቶ አለሙ ኃይሌ ይባላሉ። በላሊበላ አካባቢ ነው ተወልደው ያደጉት። በባህልና ቱሪዝም ሚኒስቴር በተለያዩ ቦታዎች የሰሩ ሲሆን አሁን በጡረታ ላይ ይገኛሉ። የመጀመሪያ ጥያቄ በላሊበላ አካባቢ በመስከረም ወር ምን ባህላዊ ክዋኔ ያለ አልኳቸው። በመስከረም ትልቁ በዓል ሆያ ሆዬ በዓል ነው። በባህሉ በኩል ከሄድን ሆያ ሆዬዎች ደግሞ ከመስከረም አንድ ቀን ጀምረው እስከ መስከረም አስራ ሰባት ቀን ድረስ ነው። ማታ ማታ ነው ስትሰራው እና ያንን የሚያገኙትን ገንዘብ ይዘው ሙክት ይገዛሉ። ልዩ ነገር ያደርጉበታል። ከዛ በኋላ ደናግሉ፣ ቆነጃጅቱ እንጀራ ጠላ ሲያመጡ እነሱ ደግሞ ሙክት ገዝተው ሁለቱም ድንኳን ጥሎ የሰጧቸውን ሰዎች እየጠሩ ያበላሉ፣ ያጠጣሉ፣ ይጨፍራሉ። አሆየ ሆዬ ማለት እንግዲህ ያሆ ከሚለው የአጀብ ድምፅ ለአመት በዓል ከቤተሰቦቻቸው ወይም ከአካባቢያቸው ካለው መንደር ነዋሪዎች ገንዘብ ወይም በዕለቱ የተለመደውን ስጦታ ለማግኘት የሚያደርጉት የጭፈራ ስርዓት ነው ይላሉ። እንግዲህ የበዓሉ የት መጣ ወይም ምንጩ እንዴት ነው ስቲ ምስረ መሰረቱን ለመጠየቅ እና መቼና የት በእርግጥ እንደተጀመረ ለማወቅ ግን ያስቸግራል መቸም። እስኪ እንደው በእርስዎ ወጣት በነበሩበት ዘመን እና በአሁኑ ዘመን የሆያ ሆዬ በዓል አከባበር ምን አስተዋሉ? ምን ታዘቡ? በእውነቱ ለመናገር አሸንድየና ሆያ ሆዬ በአሁኑ ሰዓት እጅግ በጣም ደመቅና ሞቅ እያለ እየተከበረ ነው። ቀደም ሲልም ይከበራል ግን አሁን ስራይ ብሎ መንግስትም በደንብ እያበረታታ በባዛር እየተዘጋጀ በዓል እየተዘጋጀ ከውጭም ከውስጡም እንግዶች እየተጠሩ ቀደም ብሎ ልምምድ እያደረጉ ወጣቶቹ በጣም ደመቅ እና ሞቅ አድርገው እያከበሩት ይገኛሉ። ቀደም ሲልም ይከበር ነበረ። እንደገና እያንሰራሩ ነው። እንደገና እየተወለዱ ነው ማለት ይቻላል። ሆያ ሆዬ ከሚባሉ ስንኞች ውስጥ እስኪ የተወሰነችዋን ይበሩልኝ። ሲያውቁ የሚጀምረው እንግዲህ በዓሉ ከመከበሩ አምስት ቀናት በፊት ቀድሞ ነው። ከጳሚያንድ ጀምሮ ነው። ወጣት ወንዶች ወንዙ እየወረዱ ገላቸውን ያጸዳሉ። ልብሳቸውን ያጥባሉ። ለጭፈራ ዋና መሳሪያ የሚሆናቸውን ዱላም ያዘጋጃሉ። ለጨዋታ የሚያስፈልጋቸውን ግጥም ያጠናሉ። በአንዳንድ አካባቢም አለቃና ገንዘብ ያዥ ይመጣሉ። የዘመን መለወጫ ዕለት ሁሉም በየቤቱ የተገኘውን ሲበላ ሲጠጣ ይውልና እንግዲህ ወደ ማታው ጅራፍ በማጨፉ ይሰበሰባሉ ማለት ነው እና ያልወጣውን ለማስወጣት፣ ያልመጣውን ደግሞ ለማስመጣት አሆይ ሲራራ እከሌ ሲፈራ ከምድጃው ምን አለ ድንስ ብልግናለሁ እናቱ ተነሺ ያንናብሺ እሱ በመስራቱ ከኛ መለየቱ እያሉ ያዜማሉ። እንግዲህን እያሉት ማንነው ፈሪው ምን እንደ ፈሪው እያለ ከዛ በኋላ በቃ በየቤቱ ዱላውን እያያዘ ይወጣና ይቀላቀላቸዋል። ክፈረ ሰዓቱ ማታ ማታ ነው። ምናልባት አብዛኛው ገበሬና ከብት ጠባቂ ስለሚሆን ምናልባት ከየስራ ስምሪቱ ውሎ ስመለስ አመች ሆኖ ያገኘው ምሽቱን በመሆኑ ይሆናል ብዬ ነው ማስበው። ነውም ደግሞ ወጣቱ በተለይ ደከመውን አካሉን እና አእምሮውንም የሚያሳርፍበት የሚዝናናበት፣ እና ህይወቱን ደስ የሚያሰኝበትም ነው እንግዲህ እንደው ግጥሞቹን ብነግርሽ ወይም ዜማው አንድ የጉዞ ዜማ አለ። ቅድም የነገርኩሽ መሰባሰቢያቸው ነው። ከዛ በጉዞ ሲሄዱ ደግሞ እረ በሬውና በሬውና በሬው ሹሩሩ በሬው ሹሩሩ በሰፊው አውድማ ሲቀለስ ማማሩ የለ የሰውን በሬ ያለው እረ እናንተ ሆየ በሬ በሬ ሲል የላም ልጅ ነው። ብዙ እያሉ እየዘፈኑ ከዛ በኋላ ቤት ነው የሚገቡ የሚሄዱት። እንደደረሱ ደግሞ ቀጥታ እንደ ከተማው እንደዋ አምጣ ስጠኝና ልሂድ ምናምን አይደለም ውጭ ቆመው ያስፈቅዳሉ ማለት ነው ክፈት በለው በሩን ያያ ወንዱን ክፈት በለው በሩን የጌታዬን ክፈት በለው ክፈት የወንዱን ቤት ክፈት በለው ተነሳ የወንዱን ጎረምሳ ክፈት በለው ተነሳ ያንን አንበሳ እያሉ ነው የሚጨፍሩት ከዛ በኋላ ይከፈትላቸዋል ማለት ነው ይገባሉ ። ከዛ በኋላ ቤት ሲደርሱ የቤት ግጥም አላቸው። አሆበል አሆበል፣ አሆበል ማለቴ እኔም ልጅነቴ አሆበል፣ እረኛ በጊዜ እንድትተኛ፣ ማር ይዘንባል፣ ማር ይዘንባል፣ ጠጅ ከጌታ ሄደ እጅ፣ ከመቤት ሄደ እጅ እያሉ ያቆላምጣሉ ማለት ነው። ከዛ በኋላ ደግሞ የምስጋና ግጥም አለ። እስኪ በስመ አብ ብዬ ልጀምር። ሰላምታ ለተቀመጥኩበት፣ ላለህበት ቦታ ከፈረሱ አፍንጫ ይገባል ትንኝ ይሄ የእኔ ጌታ ጤና ይስጥልኝ። ያውና አዛመዶ የስንዴ ትምር ጌታ ነው ጌታ ሲቀመጥ ያምር ሲቆም ይበታ አይነቱ አይነቱ መጣና ባመቱ መጣና መጣና ደጅል እንጠና የዝብ ሰዎች እንደምናችሁ ባመት እንደቀን መጣንላችሁ። ያሉ ብዙ ነው መቼም እና ሴቷን ደግሞ ያወድሳሉ። ወየን መብት ማይትመት ሎሚ ተረክስ ትርንጎባት የምን መቤት፣ አትውጭ ጓሮ፣ በላሽ አበራል እንደ ቆርቆሮ። እንደዚህ እያሉ እንግዲህ ደግሞ ያወድሳሉ ማለት ነው። ያው ጀግንነትን ያወድሳሉ፣ የስራ ባህሪን ያወድሳሉ። እንደዚህ እንደዚህ አይነት ግጥሞች በብዛት ይገጠማሉ ማለት ነው። በዜማ ነው እንግዲህ። የውሉ ይቺ ምንድናት? የዶሮ መግዚያ ብር ነው እንጂ የሰንጋ መግዚያ። አንድ ብር በሁለት ብር ነበር ሰንጋ የሚገዛ ድሮ። እሺ ማንድ ነው እንዲ ማንድ ነው እንደ ሞተ ሰው ግን ምንድነው እያሉ ይሄን ላሉ ያው እንግዲህ ብር ነው የሚሰጠው። አንድ ብር፣ ሁለት ብር። አሁን ዛሬ እንግዲህ ይጨምሯል ብዙ ብር ያገኛሉ ማለት ነው። እና ይሄ ነው። እዛ ለየት ያለ አንድ ባህል አለ እዛ ላይ ቀበራ ነው። ቀበራ ምንድነው ቀበራ? ቀበራ ደግሞ ይሄ ገንዘብ የማይሰጧቸውን ሰዎች ማስቀይሞ የመለሷቸውን ሰዎች ሆያሆየ ባህዎች ተጫውተው ምንም የማሸጣቸው ሰው ካለ እንግዲህ ሳይሞት ልክ እንደ ሞተ አድርገው ግብዓተ መሬት የሚያወርዱበትና ስርዓተ ቀብር የሚፈጽሙበት ስርዓት ነው። ታዲያ በዚህ ጊዜ ዘመዶችንም ይመለከታሉ። ወደሚሉት ቦታና ተራራ ይወጡና ልክ አንድ ሰው የምር ሲሞት እንደሚደረገው ወይም ላልሰማው እንደሚያረዳ ሁሉ ከሌ ውይ ብለው ይጠራሉ። ያኛው ደግሞ ሌላ ቦታ ይሆንና ቤት ውይ ላል ከሌ ተጎድቷል ብለህ ለህ ነገር ወይም ማለት ከሌ ሞቷል ብለህ ነገር ነው። በዚህ ጊዜ የተጣራው ልጅ ልጆቹ ደግሞ ያለቅሳሉ። ዋይኔ ወይ ዋይ ሸሽ የተበላሸ እያለ ያለቅሳሉ እና ይሄ ባህል አለ እና ሲመጡ ደግሞ ሰውየ ቁጥሮ ይገኛል። ይወቅሱታል። እንዴት አንድ ብር ሁለት ብር ነው እምቢ ብለህ እንደዚህ የሆንከው ብለው አዝኖ ተክዘው የሚሄዱበት ሁኔታ አለ ግን ይሄን ለምን አደረጋችሁ ተብሎ ክስም ቂም በቀልም መያዝም ምንም ነገር የለም። በቅርቡ ሄደው ነበር ወደ ሀገሩ፣ አንድ አራት ዓመት አምስት ዓመት እና ይሄ ባህል እርሶ በነበሩበት የነበረው ባህል አሁንም አለ አለ። እርሶ እንግዲህ ያው ላሊበላ እና ላስታ አካባቢ ነኝ ብለዋል። እና በዚህ ባህል ወይ ክዋኔ ላይ አሚናዎች ወይም ደግሞ ላሊበላዎች ይሳተፋሉ? የለም ላሊበላ የሚባል ቅዱስ ላሊበላ ነው። ታላቁ ህንጻው ነው። እጅግ የተከበረ ቦታ ነው። ዓለም ቱሪስት የሚጎርፍበት ቦታ ነው እና ይሄ በፍጹም እንደዚህ እንዳይባል፣ የነሱ ስማቸው ሀሚና ነው፣ አባ ውዴ ነው። ይሄ የሀይማኖትን ስም ነው ቅዱስ ላሊበላ ብፁዕ ላሊበላ እጅግ የተከበረ መላእክት ያወጡለትን ስም ከዚህ ከሌላ ስም ጋር አገናኝተው ይሄ ማለት በሃይማኖት ሁሉ መቀለድ ነው ተብሎ ይሄ በፍጹም እንዳይጠራ እንዳይነሳ ተብሎ የተከለከለ ነበረ። እና በሌላ ሀገር የለም፣ በጎንደርም የለም፣ በጎጃም ስም የለም፣ በየትም ቦታ የለም። እዚህ አካባቢ አንዳንድ ቦታ ነው የነበረው፣ እሱም አሁን ጠርቷል። ጭራሽ እንደዚህ አይነት ስም የለም። ሁለተኛ እንዳይነገር ተብሎ በፓርላማ፣ በሬዲዮ፣ በቴሌቪዥን ሁሉ ተነግሮ በጽሑፍም በሬዲዮም፣ በማስ ሚዲያም እንደዚህ እንዳይባል፣ የእነሱ ስማቸው ሌላ ነው። ይህን ቅዱስ ስም ከዚህ ጋራ ማንሳት የለበትም ተብለው ተከልክሎ ነበር እና እናንተ ትንሽ እኛ ላሊበላ እንባላለን ብለዋል። እንደገና ደግሞ በአሚናዎች ዙሪያ ጥናታዊ ጽሁፍ ያቀረቡ ሰዎችም እንዲህ አይነት መጠሪያ እንዳላቸው የሚናገራለን። ለምሳሌ መስፍን መለሰን መጥቀስ ይቻላል። መነሻችን ምኮኛት ጥናታዊ ጽሁፍና የጉዳዩ ባለቤት የሆኑ ሰዎች ናቸው። አንድ ህዝብ መቼም አልፈልግም፣ እዚህ አይነት ስም አይጠራም፣ የሃይማኖታችንን ጉዳይ ያፋንሳል። ትልቁን ንጉ ትልቁን ቦታ በለማኝ ስም መጥራት አይቻልም። ይህን የምታደርጉ ትንሽ ጥላቻ ያላቸው ወይም በፖለቲካ ምክንያት አንዳንድ ችግር ያለባቸው ሰው ይህን ስም የሰጡት ከዛሬ ጀምሮ እንዳይባል ተባለ። እነሱ ያጠናውን እኔ አብረን ነው፣ ጓደኛ ነው፣ ሲያጠና እኔንም ኢንተርቪው አድርጎኛል። ሌሎችም ሂዶ በወሎ በጎጃም፣ በዛ ሁሉ ዞሯል። እዚህ ሸዋ አካባቢ ብቻ አንዳንድ ቦታ ይሉናል እንጂ የእኛ ስማችን ሀሚና ነው፣ አባ ውጤ ነው፣ አባ ጉንዶ ነው ነው ያሉት እነሱ እኛ ግን መቸት በዚህ በቅዱስ በታላቁ ንጉስ ስንከሰጡ የምንጨነቀን ደስ ይለናል። ስማችን እንዲ እኛ ስማችን አይደለም ብለዋል። እሺ አመሰግናለሁ። እሺ አስቴርን ለዘገባ ቆንጆ ያውየ ፕሮግራምበጣም ነው ባህሉ አዳዲስ መረጃ ሁሉ ተዝታ ከሰቀሰብህ አደለም እንዳታስጨፍርኝ ቆንጆ ትረፊ እንዳታስለቅሺኝ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሎሞን አባታ የሚያዘጋጀው የተፈጥሮ አካባቢ ሳይንስና ሕይወት ይቀጥላል። የአየር ንብረት ለውጥ ጉዳይና የተፈጥሯችን አካባቢ ጥያቄ አሁን የተናጠል ተመራማሪዎች ወይም የአካባቢ ደህንነት ተሟጋቾች ብቻ አጀንዳና ስጋት አይደለም። ዓለም በአመዛኙ ነገር ገብቶታል። ብዙዎችም ለተግባር እየጎተጎቱ ናቸው። የተባበሩት መንግሥታት ድርጅት እንደ ግዙፍ ዓለም አቀፍ ተቋም ዋና ጸሐፊውም እንደ ዋና የትግሉ መሪ ቆመው እየተሟገቱ ናቸው። የአየር ንብረት ለውጥ ለውጡን ለመቆጣጠር እየተደረገ ካለው ጥረት ይበልጥ በፈጠነ ሁኔታ እየተምዘገዘገ ነው ሲሉ ዋና ጸሐፊ አንቶኒዮ ጉቴሬሽ ሰሞኑን አሳስበዋል። በመሆኑም ብለዋል ጉቴሬሽ የዓለሚቱን ግለት እያባባሱ ያሉ ሙቀት አማቂ ጋዞችን ልቀት ለማስቆም ወይም ለመቀነስ ዓለም ብርቱ ግፊት እንዲያደርግ መክረዋል። የዓለም የአየር ንብረት የተግባር ጉባኤ ካሊፎርኒያዋ ሳን ፍራንሲስኮ ውስጥ እየተካሄደ ነው። አንቶኒዮ ጉቴሬዥም ይህንን መልእክታቸውን ያስተላለፉት ስብሰባው ከትናንት በስቲያ ከመከፈቱ በፊት ነው። ወደ ንጹህና አረንጓዴ መጪ ጊዜ የምናደርገው ሽግግር መፋጠን አለበት። አሁን ያለንበት ጊዜ አንድም መጪውን ጊዜ የምናንጽበት፣ አንድም የምናጠፋበት ነው። በመጪዎቹ አስር ዓመታት ውስጥ በዓለም ዙሪያ ለመሠረተ ልማት ግንባታ ወደ ዘጠና ሚሊዮን ዶላር ይፈሳል። ስለዚህ ያ መሠረተ ልማት የሚያዛልቅ ለሰው የሚመች መሆኑን ማረጋገጥ አለብን። ካለበለዚያ እጅግ አደገኛ በሆነ የተበከለ መጭ ዓለም ውስጥ ተዘፍቀንና መውጫ አጥተን እንቀራለን። የጉባኤው ተሳታፊዎች ዓለም አቀፍና የአካባቢ መሪዎችን የማስተባበርና የማነቃቃት ዓላማ ሰንቀዋል። የዚህን ሰሞኑን እየተካሄደ ያለውን ዓለም አቀፍ የአየር ንብረት ጉባኤ እያስተናገደች ያለችው ካሊፎርኒያ በመጪዎቹ ሃያ አምስት ዓመታት ውስጥ የኤሌክትሪክ ኃይል ምንጯን ፍጹም ንጹሕ ወደሆነ ኢነርጂ የማሸጋገር ዕቅድ እንዳላት ይፋ አድርጋለች። አንቶኒዮ ጉቴሬሽ አክለው ያስታወሱት የዛሬ ሦስት ዓመት ፈረንሳይ ዋና ከተማ ላይ የተፈረመው የፓሪስ የአየር ንብረት ስምምነት ለውጡ የሚያስከትላቸው መከራዎችን ለመቆጣጠር እጅግ አነስተኛው ወይም ዝቅተኛው ደረጃና እርምጃ እንደሆነ ነው። በስምምነቱ ውስጥ የተቀመጠው የዓለም የሙቀት መጠን የኢንዱስትሪ አብዮት ከተጀመረበት ጊዜ በዚህ በያዝነው ምዕተ ዓመት ከሁለት ከመቶ እንዳይበልጥና በተቻለ መጠንም ወደ አንድ ነጥብ አምስት ዲግሪ ሴልሽየስ በሚጠጋ ሙቀት ለመያዝ ነው። በምዕተ ዓመቱ መጨረሻ አካባቢ የፓሪሱን ስምምነት ፈርማ ስታበቃ ዘግየት ትብላ መውጣቷን ያስታወቀችው ዩናይትድ ስቴትስ በፕሬዚደንት ትራምፕ አስተዳደር በከርሰ ምድር ዘይት አሰሳና ብዝበዛ ላይ የተሰማሩ አምራቾችና ነጋዴዎች ተጥሎባቸው የነበሩ ፌዴራል እገዳዎችን አላልቷል። በተጨማሪም እጅግ በካይ ነው የሚባለውን የከሰል ምርት ኢንዱስትሪውን ለማስፋፋትም ፕሬዚደንት ትራምፕ ቃል ገብተዋል።

ከደጅ አድራለሁ ኮከብ ሲቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ። እናቴን ጥሯት መዳኒቴን እሷን ብታጡ መቀነቷንም እኔ። እንደዚህ አይነት ዜማ ሰማ ብዙ ጊዜ ከተለመደው ወጣ ሲል መሻሻሉ ነው ወይንስ የሚል ጥያቄ የሚል የሙዚቃ ታዋቂዎች እንዲህ አልነበረም። ትቆጣኛለች እንጀራ እናቴ እንጀራ እናቴ ግን ጥሩ ነው፣ ደስ ይላል። ቅንብሩ ጥሩ ነው ደግሞ ጋሻበራ ሞላ ደግሞ ሙዚቃ ያውቃል። ሙዚቃ የሚያውቃል በጎ አድራጎት ማህበራዊ ስራ የሚያውቃል ሱም አዲስ አበባደሞጅም ጋሻበራ እንዳለ ነው እኮ ቁጭ ሰሞኑን እዚህ ዲሲ እንዳለ ሰምቻለሁ። ነው አንድ ቀን እሱ ያረጠይቀን ባክ መልካም ነው። አድማጮች እስካሁን ድረስ ስትከታተሉን ስለ ቆያችሁ እናመሰግናለን። ፕሮግራማችን ነገም እንዲሁ በሶስት ሰዓት ይቀጥላል። በእኛ በኩል እንሰናበታችኋለን። ከትግርኛ ቋንቋ ስርጭት ባልደረቦቻችን ጋር እንተዋችሁ። በደህና ደሩ። ከበትረና ከሚኒ ያለምነው ከበትረና ከሚኒያ ጋር መልካም ደህና ደሩ። ደህና ደሩ። እዮሃ አበባዬ Shashi Yehu Shashabeva, Ebon Shashabeva, Ebon Kunditabeva, Esteri Lava Shashi Yehu Shashabeva, Ebon Shashabeva, Ebon Kunditabeva, Esteri Lava Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman Zeman زمان السكة انك زمان يبقى